ጋቢና፣ ቪኦኤ ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ሄኖክ የለም፣ የምሾፍረው እኔ ነኝ። ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችንን የያዝናቸውን እናስተዋውቃችሁ። እኔ የሚፈልገው ነጻነት ነው፣ አብሳ አይደለም። በእርግጥ እኔ የሰራሁት ብዙ ነገር ነው። ጥሩ ኑሮ ነው የሚኖረው። ሌለሰውም እያገዝኩ ነው በዚህ ሰዓት። ሆኖም ደግሞ እንደ አንድ ሰው እኔ ነጻነት በነጻነት የመኖር አለብኝ ሁሉም ህዝቤ ሲሰቃይ እኔ ቁጭ ብዬ የሚያዩበት ጊዜ የለኝም። አሁን አትሌት ሌሊሳ ፈይሳ ነው ያስደመጥናችሁ። በሪዮ ኦሎምፒክ እጆቹን ወደ ላይ በማጣመር የተቃውሞ ምልክት አሳይቶ በነበረበት ጊዜ ተጠይቆ የሰጠው ምላሽ ነው። ዛሬ አትሌት ሌሊሳ ፈይሳ ዩናይትድ ስቴትስ እዚህ ዋሽንግተን ዲሲ ካፒቶል ሂል ከጥቂት ደቂቃዎች በኋላ መግለጫ ይሰጣል። ያንን በቀጥታ ወደ እናንተው እናደርሳለን። በሁለቱ ወንድማማች ህዝቦች መካከል ያለውን ይህንን ያልተፈታ ጥያቄ መፍታት እንደሚገባ ስምምነት ላይ ተደርሷል። በአማራ ክልል የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ የአማራ ጠገዴና የትግራይ ጸገዴ በተባሉ ወረዳዎች መካከል ያለውን የወሰን ማካለል ዙሪያ የሚሉን አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ስጥልን። የጋቢና ቪኦኤ አድማጮች ለሰዓቱ ከተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በተለያዩ የአማራ ክልል አካባቢዎች እስራት እየተካሄደ መሆኑን፣ በጎንደር በአዴት በዳንግላ የታሰሩ ሰዎች መኖራቸውንና የወልቃይት የአማራ ማንነት ኮሚቴ ዋና ጸሐፊም እየተፈለጉ መሆኑን፣ በዳንግላና በአዴት የመኢአድ ተጠሪዎች ዳኛ ፊት ሳይቀርቡ ለቀናት መታሰራቸውን ተጠቆመ። በደቡብ ሱዳን ጦርነቱ የሁለቱ ተፋላሚ ወገኖች መሪዎችን ጨምሮ አንዳንድ ከፍተኛ የሀገሪቱ የፖለቲካ መሪዎች አትራፊዎች መሆናቸውን የሚያረጋግጥ ማስረጃ መገኘቱን አንድ የሰብአዊ መብቶች ቡድን አስታወቀ። ደሰንትሬ የተባለው ይህ የሰብአዊ መብቶች ቡድን በጋራ የመሰረቱት አሜሪካውያንና የፊልም ተዋናይ ጆርጅ ክሉኒ፣ በመብቶች ማስከበር ጉዳይ በንቃት የሚሰሩት ጆን ፕረደስ ጋስት ትላንት እዚህ ዋሽንግተን ዲሲ በተካሄደ ጋዜጣዊ ጉባኤ ላይ ተገኝተው ተገኝ ያሉትን ማስረጃ አጋርተዋል። በአፍሪካ ትልቅ ኢኮኖሚ ያላት ናይጀሪያ ካለፈው ሳምንት ጀምሮ በሀገሪቱ ምጣኔ ሀብት መላሸቁን ተገለጸ። የዚህ ምክንያት ብዙ መሆኑን ቢገለጽም ከዋናዎቹ ግን በሀገሪቱ ደቡብ ክፍል የሚታይ ግጭቶችና በቦታው ያለው የነዳጅ ዘይት ምርት መጓተት በዓለም የነዳጅ ዘይት ዋጋ መጉደልና የውጭ ምንዛሬ ማነስ ከዋናዎቹ ናቸው። ይህ በሀገሪቱ ያጋጠመው የምጣኔ ሀብት መላሸቅ በሀገሪቱ ሀያ ዓመታት ታሪክ ውስጥ ለመጀመሪያ ጊዜ ያጋጠመ ሲሆን እስከ መቼ እንደሚቀጥልም አልታወቀም። የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተንና የዲሞክራቲክ ፓርቲ ጩ ባጋጠማቸው ሳምባ በሽታ እስከሚያገግሙ ድረስ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የምርጫ ዘመቻ እንደማያካሄዱላቸው ተገለጸ። ፕሬዚደንት ኦባማ በፊላደልፊያ ስብሰባ ተገኝተው ንግግር እንደሚያካሄዱና በዲሞክራቲክ ፓርቲ የገንዘብ ማሰባሰቢያ ፕሮግራም እንደሚገኙም ታውቋል። ሚስ ክሊንተን ትላንት ሰኞ ለሲኤንኤን በሰጡት ቃል የምርጫ ዘመቻቸውን በሳምንቱ መጨረሻ እንደሚቀጥሉም አስታውቋል። አድማጮቻችን ለሰዓቱ የተዘጋጀ ዜና እስካሁኑ ነበር። ወደ ቀጣዩ የጋቢና ዝግጅት ላሸጋግራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና በመግቢያችን ላይ እንዳስደመጥናችሁ በሪዮ ኦሎምፒክ እጆቹን ወደ ላይ በማጣመር የተቃውሞ ምልክት አሳይቶ የነበረው አትሌት ሌሊሳ ፈይሳ እዚህ ዋሽንግተን ዲሲ ካፒቶል ሂል በዛሬው ዕለት በአሁኑ ሰዓት ከጥቂት ደቂቃዎች በኋላ መግለጫ ለመስጠት እየተዘጋጀ ነው። ሄኖክ ሰማእግዜር በስፍራው ተገኝቶ መረጃውን ከዛ ሊያደርሰን ወደ እዛው እያቀና ነው። ደርሶ ከሆነ እስቲ ሄኖክ ያለበትን ሁኔታ አልጠይቀው። መስመር ላይ ይገኛል። ሄኖክ ሰላም። ሲሆን አሁን በስፍራው ነው የሚገኘው። ፈይሳ ለሊሳም የጋዜጣዊ መግለጫውን ሰጥቷል። አሁን የምንገኘው በዩናይትድ ስቴትስ ኮንግረስ ፊት ለፊት ነው ውጭ እየተካሄደ ያለ የተለያዩ ምስክሮች ቃላቸውን እየሰጡበት ያለ የኢትዮጵያ የሰብአዊ መብት ሁኔታ ያሳሰባቸው ሶስት የኮንግረስ አባላት የተገኙበት ነው። ትልቁ ዜና ዛሬ ሲሆን ውሳኔ አስራ ስድስት ሬዞሉሽን አስራ ስድስት የሚባል ረቂቅ በዩናይትድ ስቴትስ ኮንግረስ በአፍሪካ ንዑስ ኮሚቴ ሊቀመንበር በኮንግረስመን ክሪስ ስሚዝ በኢትዮጵያ የሰብአዊ መብት ሁኔታዎችን ለማሻሻል ያለመ ህግ ዛሬ ይፋ ተደርጓል። ማን ነው ይፋ ያደረገው? ይህንን ከሌሊሳ ፈይሳ ጋር የተገናኘ ነገር አለው? መግለጫውን በሚሰጥበት ወቅት ወይስ? የሁለቱን ጉዳዮች ቁርኝት እስቲ ንገረን። እንግዲህ ቁርኝቱ ምንድን ነው? ፈይሳ ሌሊሳ በዚህ በሰብአዊ መብት ጥሰት ውስጥ ጉዳት እንደደረሰበት ተጠቂ ሆኖ ነው እዚህ የተገኘው። በዛሬው ዕለት ሌሎች ሰዎችን በእስር ቤት የተያዙ ሰዎች ምስክርነታቸውን ሰጥተዋል። ከዛ ባለፈ ግን እንግዲህ በዩናይትድ ስቴትስ ኮንግረስ አሰራር መሰረት የሰብአዊ መብት ጥሰት በሚኖር ጊዜ ዩናይትድ ስቴትስ መርሆ አላት። በዚህ መርሆ መሰረት ነው የዜጎች መብት ጥሰት በተለያዩ አካባቢዎች በሚከሰት ጊዜ የምስክር ማድመጥ እንደዚሁም ደግሞ ህግ የማውጣት እንቅስቃሴ የሚጀመረው ከአፍሪካ ንዑስ ኮሚቴ የተጀመረው እንግዲህ ካለፈ ወደ ውጭ ጉዳዮች ቋሚ ኮሚቴው የሚያልፍ ይሆናል። ከዛ በቤቱ በአጠቃላይ በኮንግረስ የሚጸድቅ እና በስተመጨረሻ በሴኔቱም ከታች እስከ ላይ ድረስ በሂደት በንዑስ ኮሚቴዎች በኮሚቴዎች እና እንዳለ በሴኔቱ የሚጸድቅ ነው። አካሄዱ እንደዚህ ነው። ከዚህ በፊት ኢትዮጵያን በተመለከተ በሁለት ሺህ አምስት ዓመተ ምህረት ምርጫ ዘጠና ሰባትን ተከትሎ በኮንግረስመን ዶናልድ ፔይን አሁን በህይወት የሉም እና በክሪስ ስሚት መሪነት የወጣ ህግ ነበረ የኢትዮጵያ መንግስት የሰብዓዊ መብት ይዞታውን እንዲያሻሽል የኢትዮጵያዊ የኢትዮጵያ መንግስት ከዩናይትድ ስቴትስ መንግስት የሚያገኘውን እርዳታ አስመልክቶ ደግሞ ተጠያቂነት እንዲኖር የሚሉ አንቀጾችና ቋንቋዎች ያሉበት ነው። እንግዲህ ሄኖክ፣ ይሄ ነገር ከጸደቀ በኢትዮጵያ መንግስት ላይ የሚያሳድረው ተጽዕኖ ምንድን ነው? እንግዲህ ከጸደቀ የሚለው ትልቅ ቃል ነው። ምክንያቱም ረጅም ጉዞ ነው የሚጠብቀው አንድ ንዑስ ረጅም ጉዞ ተጉዞ ነው ሕግ ሆኖ የሚጸድቀው። አሁን እንግዲህ ዛሬ ይፋ ተደረገ። ከእንግዲህ በኋላ ያለው ሁኔታ ምንድን ነው? በተለያዩ የኮንግረስ አባላት ይሄ ሕግ ተቀባይነት እንዲያገኝ፣ ድጋፍ እንዲያገኝ የሚሰሩ አካላት ይኖራሉ። አንደኛው መንገድ ይሄ ነው። የኢትዮጵያ መንግስት ደግሞ እንደዚህ አይነት ሕግ ሲያልፍ በተሞክሮም ዝም ብሎ ያም ሎቢስቶች ቀጥሮ በብዙ ገንዘብ ይሄ ሕግ እንዳያልፍ ይዋጋል። ሂደቱ ይሄ ነው። እሺ ሄኖክ እንግዲህ በጣም እናመሰግናለን። ተጨማሪ መረጃዎችን ይዘህልን እንደምትመጣ ተስፋ እናደርጋለን። ፌስቡክ ላይ በቀጥታ አሁን ተከታተሉን። አስሪያ ማህሪክ ላይ በቀጥታ የሚናገሩትን እያቀረብን ነው። የጥያቄና መልስ ዝግጅትም ይኖራል። ፌስቡክ ላይ በቀጥታ ተከታተሉን። አድማጮቻችን በቀጥታ እንደሚከታተሉ እንግዲህ ተስፋ እናደርጋለን። ሄኖክን እናመሰግናለን። መልካም ቀን። የአማራን ክልል የሚያስተዳድረው በአዴን ሰሞኑን ባካሄደው የማዕከላዊ ኮሚቴ ስብሰባ በወቅታዊ ችግሮች መንስኤዎችና ምክንያቶች ላይ መነጋገሩ ተገልጿል። የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላውን እንዳሉት ኢህአዴግ በሀገር አቀፍ ደረጃ ያስተላለፋቸው ውሳኔዎች በክልል ደረጃ ታይተዋል። በዚህ መሰረት የአማራ ጠገዴና የትግራይ ጸገዴ በተባሉ ወረዳዎች መካከል ያለው የወሰን ማካለል በፍጥነት መከናወን ከተነሱት ጉዳዮች አንዱ መሆኑን ጠቁመዋል። በአዴን በክልሉ በደረሰው የሰው ሕይወትና የአካል ጉዳት እንደዚሁም የንብረት መውደም የተሰማውን ጥልቅ ሐዘን መግለጹንም ቃል አቀባዩ አመልክተዋል። አቶ ንጉሱን ያነጋገራቸው እስክንድር ፍሬው ነው። ወደ ዘገባው የብሔረ አማራ ዴሞክራሲያዊ ንቅናቄ ባአዴን የማዕከላዊ ኮሚቴ ስብሰባ የኢህአዴግ ምክር ቤት ስብሰባ በተጠናቀቀ በቀናት ውስጥ የተካሄደ ነው። ከጳጉሜ 1 እስከ 4 የተካሄደው ይሄው ስብሰባ በልዩ ልዩ ጉዳዮች ላይ መነጋገሩም ተጠቁሟል። የኢህአዴግ ምክር ቤት ያስተላለፋቸው ውሳኔዎችም በጥልቀት መታየታቸውን ነው የባአዴን ማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን የገለጹልኝ። በክልሉ በተከሰቱ ግጭቶች በደረሰው የሰው ሕይወት መጥፋት፣ የአካል ጉዳትና የንብረት መውደም በአዴን የተሰማውን ጥልቅ ሐዘን መግለጹንም አስረድተዋል። የተለዩ ችግሮች በውይይት ሊፈቱ ይገባ የነበረ መሆኑን እነዚህን ወደ በውይይት መፍታት ባለመቻላችን እና በአንድም በሌላም መልኩ ግጭቶች በመፈጠራቸው በመጀመሪያ ክቡር የሆነው የሰው ሕይወት ማለፉ አካል መጉደሉ የመንግስትና የሕዝብ ንብረት መውደሙ ክልላችንን በሰፊው የጎዳው መሆኑን ዜጎችን በሰፊው የጎዳቸው መሆኑን እና የልማት ተቋማትንም የልማት አውታሮችንም የመንግስትንም የሕዝብ ንብረትንም ስላወደመ ከምንም በላይ ደግሞ የሰው ሕይወት ስላጠፋ እኛ በምንመራው ክልል እነዚህ እንከኖች ጉድለቶች፣ በመከሰታቸውና አሳዛኝ እውነቶች ስለነበሩ በአጠቃላይ እነዚህ ችግሮች የክልሉን መንግስት በእጅጉ ያሳዘኑ መሆኑን የሰው ህይወት መጥፋቱ በእጅጉ ያሳዘነ መሆኑን፣ የአካል መጉደል እና ሀብት ንብረት መውደም በልማት ላይ ልማት መጨመር ሰላምን ማረጋገጥ ሲገባል ክልላችንንና የክልላችንን ከተሞች በተለይም ካላቸው ለውጥ ሊገታ የሚችል ህብረተሰቡንም አሳዛኝና አስደንጋጭ ሁኔታ ውስጥ ያጋጠሙ የጣሉ ክስተቶች ስለገጠሙ ይሄ የክልሉ መንግስት ከምንም በላይ የሚያሳዝን ጉዳይ መሆኑንና ህብረተሰቡም በዚህ ጉዳይ ያዘነ መሆኑን ከዚህም አሳዛኝ ክስተት ትምህርት የወሰድን መሆኑን ለመግለጽ ነው። የመግለጫውም ዋነኛ ስንሰ ሀሳብ ጭምር ማለት ነው። እንግዲህ ይህ የብአዴን ማዕከላዊ ኮሚቴ ስብሰባ ከኢህአዴግ ምክር ቤት ስብሰባ በኋላ የተካሄደ ነው። በኢህአዴግ ምክር ቤት መግለጫ ላይ በኋላም በሊቀመንበሩ በኢህአዴግ ሊቀመንበር በአቶ ኃይለማርያም ደሳለኝ ከተገለጹ ነጥቦች መካከል በአማራና በትግራይ ክልል ያለውን የወሰን ማካለል በአጭር ጊዜ የመፍታት ጉዳይ ይገኝበታል። ይህ የወሰን ማካለል ሲባል አቶ ንጉሱ ከወልቃይት የአማራ ማንነት ጥያቄ ጋር እየተገናኘ አይደለም። ሁለቱ የተለያዩ ጉዳዮች ናቸው። አይደለም። በየትኛውስ የድንበር አካባቢ ነው የወሰን ማካለል ያልተካሄደው ያላለቀው? በሁለቱ ክልሎች በሁለቱ ክልሎች በትግራይ ጠገዴ እና በአማራ ጠገዴ በሚባሉ ወረዳዎች መካከል ያለው ወሰን አልተካለለም። ለረጅም ጊዜም የተንከባለለ ነው። ይሄ ከወልቃይት ጠገዴ ከወልቃይት ጉዳይ የተለየ ነው። ይሄ ሌላ ነው። እነዚህ የተለዩ የተለየ ነው እና ይሄ የወሰን ጉዳይ በረጅም ጊዜ የተንከባለለ ነው። በመሆኑም አሁን በኢህአዴግም ውሳኔ በኢህአዴግ ውሳ በኢህአዴግ ምክር ቤት የታዩት ጉዳዮች ደግሞ ጠቅላላ ሀገራዊ ናቸው እና በዝርዝር እያንዳንዱ ክልል የየራሱን ጉዳይ ስለሚያይ እያንዳንዱ ብሔራዊ ድርጅት በአዴንና የአማራ ክልል መንግስት ደግሞ የድርጅቱ የበአ የኢህአዴግ ውሳኔዎች አቅጣጫዎች፣ ግምገማዎች ለአማራ ክልል ምን ማለት ናቸው ብሎ በዝርዝር አይቷል። ከእነዚህ ውስጥ አንደኛው ቅድም የጠቀስኩት የወሰኑ ጉዳይ ነው። ስለዚህ በአማራ ክልል ሁኔታ ይሄንን የወሰን ጉዳይ ለአንዴና ለመጨረሻ ጊዜ ሕዝብን ማዕከል አድርጎ ሕዝብን አሳትፎ ከትግራይ ብሔራዊ ክልላዊ መንግስት ጋራ በጋራ በስምምነት ውጭ ብሎ መክሮ ለመፍታት የአማራ ክልል መንግስትም በአዴንም ከራሱም አኳያ የተስተዋሉትን እጥረቶች ለመቅረፍ ውሳኔዎችን አሳልፏል። በትግራይ ብሔራዊ ክልላዊ መንግስትም በሁለቱ ወንድማማች ህዝቦች መካከል ያለውን ይህንን ያልተፈታ ጥያቄ መፍታት እንደሚገባ ስምምነት ላይ ተደርሷል። በአዴንም የአማራ ክልል መንግስትም በዚሁ አግባብ እንደሚንቀሳቀስ አቅጣጫ አስቀምጠዋል ማለት ነው። እነኛ ያሏቸው ሁለቱም በትግራይም በአማራም ጠገዴ የሚባሉ ወረዳዎች አሉ ማለት ነው። የትግራይ ጠገዴ የአማራ ጠገዴ እያሉ ነው የገለጹልኝ። በትግራይ ጠገዴ በሚባል ወረዳ፣ በአማራ ደግሞ ጠገዴ በሚባል ወረዳ መካከል ያለ ወሰን ነው። ስለዚህ ችግሮቹን እነዚህን ይህንን የወሰን ጥያቄ ህብረተሰቡ ወደዚህም ወደዛም ሳይባል የህብረተሰቡን የህዝቡን ፍላጎት ህዝብን ማዕከል አድርጎ መፍታት እንደሚገባ በሁለታችን ክልሎች እና ሁለቱንም ክልሎች በሚመሩት ፓርቲዎች መካከል በሰከነ ሁኔታ ታይቶ መፍታት እንደሚገባው ስምምነት ተደርሷል። በኢህአዴግ ደረጃም ይሄ በአጭር ጊዜ ማለት ነው። ስለዚህ በአዴንም በሱ በኩል በዝርዝር ጉዳዮችን አይቶ ችግሩ በሚፈታበት አግባብ ላይ ተሳታፊ ሆኖ በህብረተሰቡን ማዕከል አድርጎ ህዝቡን ማዕከል አድርጎ ለመፍታት ዝግጁነት አለው ማለት ነው። እና ውሳኔም አሳልፏል። ከወልቃይት ጋራ የተያዘው የወልቃይት የማንነት ጥያቄ ጋር የተያዘው እሱ ራሱን የቻለ ነው ብለውኛል። ይሄ በራሱ የቻለ በትግራይ ክልል ውስጥ ያለ ወረዳ ላለፉት ሀያ አምስት ዓመታት በትግራይ ክልል ውስጥ ያለ ወረዳ በክልሎች እንደ ክልል ከተካለሉ በኋላ ማለት ነው፣ በዛ የሚኖሩ ወገኖች የሚያነሱት የማንነት ጥያቄ ነው። ጉዳዩ በትግራይ ብሔራዊ ክልላዊ መንግስት ውስጥ ያለ ጥያቄ በመሆኑ ይሄ የትግራይ ብሔራዊ ክልላዊ መንግስት ጥያቄው በአግባቡ ቀርቦለት በአግባቡ ምላሽ የሚሰጥበት ምላሹ በትግራይ ብሔራዊ ክልላዊ መንግስት በጠያቂዎቹን የማያረካ ሆኖ ከተገኘ እንኳን በፌዴሬሽን ምክር ቤት የሚፈታ ስለዚህ በ ይሄም በኢህአዴግ ምክር ቤት በዝርዝር ታይቶ በትግራይ ብሔራዊ ክልላዊ መንግስትም ሰሞኑን በተሰጠው መግለጫ አሁንም ሕዝብን ማዕከል አድርጎ ለጥያቄው ምላሽ የሚሰጥና የሚታይ መሆኑ ተገቢው ማብራሪያ ተሰጥቶበታል። እንግዲህ የኢህአዴግ በኢህአዴግ ምክር ቤት በጠቅላል ተደርገው በሀገር ደረጃ የታዩ ጉዳዮች በየክልሉ በዝርዝር እንደሚታዩ ጠቅሰውልኛል። ቀደም ብለው የኢህአዴግ ምክር ቤት ከጠቀሳቸው ነጥቦች አንዱ በዚህ ዓመት አሁን በያዝነው የ2009 ዓ.ም መጀመሪያ ላይ የሚተገበሩ ወይም የሚጠበቁ የለውጥ ፕሮግራሞች እንዳሉ የሚገልጽ ነው። ይህ ደግሞ ሹምሽሮችንም ሊጨምር እንደሚችል የሚገልጹ ወገኖች አሉ። ከዚህ አንጻር በዚህ በ2009 ዓ.ም መጀመሪያ ላይ በአማራ ክልል የሚጠበቁ የኃላፊነት ሽግሽጎች ወይም ሹምሽሮች ይኖራሉ? እነዚህስ በባአዴን ማዕከላዊ ኮሚቴ ስብሰባ ታይተዋሉ? አቶ ንጉሱ የባአዴንን ማዕከላዊ ኮሚቴ ስብሰባ አስመልክቶ የማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት አቶ ንጉሱ ጥላውን ጋር ያደረግኩት ቃለ መጠይቅ በዚህ አልጠቋጭም። በሌላ ዘገባ መለስበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል በተለያዩ የአማራ ክልል አካባቢዎች እስራት እየተካሄደ መሆኑን የሚጠቁሙ መረጃዎች እየደረሱ ነው በጎንደር በአዴት በዳንግላ የታሰሩ ሰዎች መኖራቸውና የወልቃይት የአማራ ማንነት ኮሚቴ ዋና ጸሐፊም እየተፈለጉ መሆኑን በዳንግላ በአዴት የመያድ ተጠሪ ዳኛ ፊት ሳይቀርቡ ለቀናት መታሰራቸው ተጠቁሟል ሰለሞን አባተ ትላንት ምሽት የተለያዩ ወገኖችና የመንግስት ተጠሪን ምላሽ አካቶ ተከታዩን ዘገባ አጠናክሯል። ጎንደር ላይ ከሁለት ቀናት በፊት ከሀያ አራት ሰዓት በላይ ስልክና ኢንተርኔት ተቋርጦ በተካሄደ አሰሳ ብዙ ሰው መያዙን ከስፍራው ያነጋገርነውን ነዋሪ ዋቢ አድርገን ዘግበናል። ከጠዋቱ ዓርብ አስራ ሁለት ሰዓት ጀምሮ እስከዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። በትላንት በተካሄደው አፈና ውስጥ ወደ ዘጠና ሰባት የሚጠጉ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው። በሌላ በኩል ደግሞ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላትንና ደጋፊዎችን ኢላማ ያደረገ የመንግስት እንቅስቃሴ እየተካሄደ መሆኑን ያነጋገርናቸው ነዋሪዎች ይጠቁማሉ። በተለይ በጎንደር ዩኒቨርሲቲ የጌስት ሃውስ ወይም የእንግዳ ማረፊያው ስራ አስኪያጅ የሆኑት የወልቃይት የአማራ ማንነት ጥያቄ ኮሚቴ ዋና ጸሐፊና ሕዝብ ግንኙነት የታጠቁ ኃይሎች መስሪያ ቤታቸው ድረስ እያሳደዷቸው መሆናቸውን ገልጸውልናል። ጠዋት ላይ አንድ ሰዓት ከአስር ወደ ሰላሳ የሚሆኑ ወታደሮች ልክ ትልቅ ነገር ትልቅ ጦር ሰር ጦር ወንጀለኛ ሰው እንዳለ አስመስለው ጉድብ ይዘው የመስሪያ ቤታችን የሴኩሪቲ ወይም ደግሞ የጥበቃ አካላቶች አሉ። እነሱም ቀደም ሲል ከኢህአዴግ የተመለሱ ምልስ ወታደሮች ናቸው። ጳጉሜ አራት ማለት ነው። አዎ፣ እነሱ የተሻለ ግንዛቤ ስላላቸው ምን ሆናችሁ ሲሏቸው ስራ አስኪያጁን ፈልገናል ይ ስራ አስኪያጁም በአሁኑ ሰዓት ሰዓት አልደረስም አሁን አይገቡም። በሌላ በኩል ግን ይሄ ተቋም የዩኒቨርሲቲ ገሳሱ እንደመሆኑ መጠን ከፍተኛ የሆኑ የተለያዩ ምሁራኖች በተለያዩ ሀገሮች ከውጭ ሀገር የሚመጡ የሚያርፉበት እንጂ ወንጀለኛ መደበቂያ አይደለም። ወይ ደግሞ ስራ አስኪያጁም ህጋዊ ሁኖ ስራውን የሚሰራ ሰው ነው። የምናውቀው አባታችን ነው። እዚህ ገብታችሁ ምንም አይነት እውቀት መፍጠር የለባቸውም ከፈጠራችሁም ደግሞ ለሀገሪቱም ሆነ ለእናንተም መጥፎ የፖለቲካ ክስረት ነው የሚደርስባቸው ሲሏቸው በወቅቱ ጥለው ሄደዋል። በእለቱ ደግሞ በሰባት ሰዓት ከፖሊስ ሰራዊት አካላት ከአስራ ስምንት ቀበሌ ካለው ሶስተኛ ፖሊስ ጣቢያ የሆነ አካላት መጥተው እንደጠየቁ ነግረውኛል። በአጋጣሚ ግን ከአንድ ቀን በፊት እኔ ሐሙስ አስራ ሁለት ሰዓት በዓል ስለሆነ የተወሰነ ቤተሰብ ጋር ልታቄጀ ስለነበረ ከዛ ሁኜ በስልክ ተነግሮኛል። እኔ በጣም በዚህ ጉዳይ ላይ አዝኛል። ይህንኑ ጉዳይ በተለያዩ ደረጃዎች ላሉ የሥራና የጸጥታ ኃላፊዎች አንስቼ ነበር። በስልክ ያገኘኋቸው የጎንደር ዩኒቨርሲቲ የቢዝነስና ልማት ምክትል ፕሬዚደንት ዶክተር ይንገሳ አለሙ ጥያቄን ካቀረብኩላቸው በኋላ ስልኩ ተቋርጧል። መልሼ ሞክሬ ላገኛቸው አልቻልኩም። የዩኒቨርሲቲው የጸጥታና የደህንነት ኃላፊ ወደ ሆኑት ወደ ኢንስፔክተር ስጦታው አዛናው ደውዬ አገኘቻቸዋለሁ። ስለ ሁኔታው የሚያውቁት ነገር እንደሌለ ነግረውኛል። በሌላ በኩል ደግሞ በጎንደርና በአጠቃላይም በአማራ ክልል ክልል ስላለው ሁኔታ ያላቸውን የወቅቱን መረጃ እንዲያካፍሉኝ ወደ መላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ ወደ አቶ ሙሉጌታ አበበ ደውዬ ነበር። በክልሉ የተለያዩ አካባቢዎች አሁንም ችግሮች አሉ ብለውኛል። ምስራቅ ጎጃም ሞታ ላይ የበዓሉ ቀን ማታ ግጭት ነበር። ወጣቶቹ ሰብሰብ ብለው በዓል ሲያከብሩ ከአካባቢ የሰዎች ጋር ግጭት ፈጥረው ማምሻውን ረጅም ሰዓት የተኩስ ድምጽ ይሰማ እንደነበር ነው የነገሩኝ። ዛሉ ሰዎች ግጭቱ እንዴት ነው? ዝም ብሎ የግለሰቦች መደበኛ ግጭት ነው ወይስ ሰፋ ያለ ገጽታ አለው? ሞጣ ላይ ምን አለ መሰለህ፣ ስለ የሞተው ልጅ የሞጣ ልጅ ነው እና ከዛ ጊዜ ጀምሮ ፍርሃት አለ። ሞጣ ላይ የሆነ ችግር ይፈጠራል ብለው ይሰጋሉ። የጸጥታ ኃይሎች በዓሉን ምክንያት አድርገው እንግዲህ ወጣቶች ሰብሰብ ብለው በዓሉን እያከበሩ ባሉበት ሰዓት ነው ትንኮሳ የተጀመረው እና ወደ ግጭት የተቀየረው ማለት ነው። ምን ተፈጠረ በዚህ ግጭት ውስጥ? በእርግጥ በሕይወት እንዲሁም በንብረት የደረሰ ጉዳት የለም ከፍተኛ ረጅም የሆነ ተኩስ እንደነበረ ነው ያወቅ ነው። ወጣቶቹ የተወሰኑ ወጣቶች እንደታሰሩ ነው የነገሩት። ስንት ወጣት ይታወቃል? በሕይወትና በነፍስ የደረሰ ባይኖርም ወጣቶቹ ግን ከአስር በላይ የሆኑ ወጣቶች እንደታሰሩ ነው የነገሩት። ከዚያው መስመር ሳንወጣ የአዴት ከተማ ትላንት ማታ ሌቱን ሌለ ማታ ምሽቱን በር እያንኳኩ ብዙ ወጣቶችን እና እዛ አካባቢ ያሉ ወንዶችን እንዳሰሩ ነው። ከዚያ ውስጥም አሁን የኛ የወረዳ ተወካይ የነበሩት አቶ ስመኛው ገሰሳ የሚባሉ በቁጥጥር ስር ውለው ማታ ዛሬ ወደ ብር ሸለቆ ሄደዋል እና ወደዚህ የሉም ብለው ፖሊስ መልእክት ለቤተሰብ እንደነገረ ነው የከተማው ፖሊስ። ልጃቸው ያሳወቀችን፣ በስንት ሰዓት ነው ማታ ሲሉ የተያዙት? በኢትዮጵያ ሰዓት አቆጣጠር ከሶስት ሰዓት በኋላ ነው መጥተው ያንኳኩትን ያለችን። በእኛ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከምሽቱ ሶስት ሰዓት በኋላ መጥተው አንኳኩ። አንከፍትም ስንላቸው እንድን ከፍት አስገደዱን። ከዚያ አካባቢ ታጣቂዎች እና የከተማው ፖሊሶች መጡ። ሌላ ጦር ሀይል ያለው ጦር ከሚመጣ ከፍታችሁ እኛ ብንወስደው ይሻላል ጦር ቅመጥ ይሞታል ብለው አስፈራሩን። እኛም ተሰላቸው። ታጣቂዎችና ፖሊሶች ናቸው የወሰዱት ነው ያለችኝ ልጃቸው። ለመሆኑ እነዚህ ሰዎች የእስር ማዘዣ ይዘዋል? ምንም። በዛ ሰዓት ላይ ሲሄዱ የእስር ማዘዣ የያዙት የፍርድ ቤት ትእዛዝ ቀርቶ የጣቢያ መጥሪያ እንኳን አልያዙም። የፖሊስ መጥሪያ ራሱ አልያዙም። ጠይቅ የነበር ልጃቸውን ሌላው እስር ላይ ናቸው ሲሉ የጠቆሙኝን የመይአድን ስራ አስፈጻሚ አባልና የፓርቲውን የሰሜን ቀጠና ኃላፊ የአቶ ሙሉቀን አይነ አለምን ይዞታ ለመጠየቅ ዳንግላ ወደሚገኙት ባለቤታቸው ወደ ወይዘሮ ፋንታዬ ወለል ጥሩ ነህ ደውዬ ነበር። ወይዘሮ ፋንታዬ ባለቤታቸውን በቀጥታ አግኝተው አነጋግረዋቸው እንደማያውቁ፣ እንዲሁም አቶ ሙሉ ቀን ጠበቃም ሆነ ሐኪም እስከዛሬ እንዳላገኛቸው የአስም መድኃኒታቸውንም የሚያገኙት እርሳቸው ለፖሊስ አባላት ሰጥተው በመቀባበል መሆኑን ገልጸውልኛል። በተለያዩ ከተሞች ሰዎች በብዛት እየተያዙ ስለመወሰዳቸውና በጎንደር በአዴትና በዳንግላም እስራትና ማሳደድ እየተፈጸመባቸው ናቸው ስለተባሉት የወልቃይት ኮሚቴና የመኢአድ ሰዎችም ጉዳይ የአማራ ብሔራዊ ክልላዊ መንግሥትን ቃል አቀባይ አቶ ንጉሱ ጥላሁንን አነጋግሬ ነበር። በክልላችን ያለው ሁኔታ በማንኛውም ቦታ ግጭት በተከሰተባቸው ቦታዎች ዋነኛ የግጭት አስተባባሪዎችና ጥፋት ያቀነባበሩና ጥፋት የፈጸሙ ለህግ የሚቀርቡበት አሰራር መኖሩ የግድ ነውና እነዚህን ወደ ህግ በማቅረብ የሚበዛው ደግሞ ጉዳዩ ያደናገረውና ያልገባው ስለሆነ ለማስተማር መንግስት ከነዚህ ወጣቶች ጋር ውይይት ለማድረግ ለዚህ ውይይት በተዘጋጁ አካባቢዎች ወስዶ ስልጠና በመስጠትም የተጀመራለና ይሄ ስለሆነ በየከተማው በየአካባቢው ቤቶች በተቃጠሉባቸው ሀብት በወደመባቸው አካባቢዎች ወላጆች ጭምር እየተገለጸላቸው በዚህ ጥፋት ላይ የተሳተፉ ስለሆነ መክረን፣ አስተምረን፣ ለቀጣይ ተልኮ ግልጽ አድርገን፣ ምናልባትም እነዚህ የሚበዙት ወጣቶች የተለየ አጀንዳ፣ የጥፋት አጀንዳ፣ የጥፋት አላማ ስለሌላቸው ተሳስተውና ተደናግረው ወደ ጥፋት እንዳይገቡ መክረን እንመልሳለን በሚል ለወላጆችም እየተገለጸ ጭምር የተፈጸመበት ሁኔታ አለ። በሌላ በኩል ደግሞ በኦሮሚያ የተለያዩ አካባቢዎች ችግሮች እንደነበሩ በሀሮማያ ዩኒቨርሲቲ በሶስት የመማሪያ ክፍሎች ላይ ቃጠሎ ደርሶ የንብረት ጉዳት ማጋጠሙን የመላ ኢትዮጵያ አንድነት ፓርቲ መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ገልጸውልኛል። ሁኔታዎችን ቀረብ ብለን ተከታትለን የምናገኘውን ይዘንላችሁ እንመለሳለን። በደቡብ ሱዳኑ ጦርነት የሁለቱን ተፋላሚዎች ወገኖች መሪዎችን ጨምሮ አንዳንድ ከፍተኛ የሀገሪቱ የፖለቲካ መሪዎች አትራፊዎች መሆናቸውን የሚያረጋግጥ ማስረጃ ማግኘቱን አንድ የሰብአዊ መብቶች ቡድን አስታወቀ። ዘ ሴንትሪ የተባለው ይህ የሰብአዊ መብቶች ቡድን በጋራ የመሰረቱት አሜሪካውያን የፊልም ተዋናዩ ጆርጅ ክሎኒና በመብቶች ማስከበር ጉዳይ በንቃት የሚሰሩት ጆን ፕሬንደርጋስት ጋስት ትላንት እዚህ ዋሽንግተን ዲሲ በተካሄደ ጋዜጣዊ ጉባኤ ላይ ተገኘ ያሉትን ማስረጃ አጋርተዋል። በስፍራው የነበረው ባልደረባችን ሪቻርድ ግሪን አጭር ዘገባ አድርሶናል። ጽዮን ግርማ ታቀርበዋለች። የሰብአዊ መብቶች ቡድኑ ያወጣው ሪፖርት የደቡብ ሱዳን ፕሬዝዳንት ሳልቫኪር የቀድሞ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር እና ጄኔራሎቻቸው እንደ አውሮፓውያን አቆጣጠር ከ2005 ጀምሮ ማለትም ለደቡብ ሱዳን ነጻነት መንገድ የጠረገው የሰላም ስምምነት ከተፈረመ ጀምሮ ከመንግስቱ ካዝና ብዙ ሚሊዮን ዶላር ሰርቀዋል ሲል ይከሳል። ገንዘቡን የሚሰርቁት ሚሊሻዎቻቸው ጥቃት እንዲያደርሱና እርስ በርስ እንዲገዳደሉ ለማድረግ መሆኑ ግልጽ ነው። የተገኘው ማስረጃ የተሟላ በዝርዝር የቀረበና አስተማማኝ ነው። የጦር መሳሪያ ነጋዴዎችን፣ ዓለም አቀፍ ጠበቆችን፣ ዓለም አቀፍ ባንኮችን እንዲሁም ዓለም አቀፍ የቤትና የመሬት አሻሻጮችን ያካትታል ሪፖርቱ። እኛም በእነዚሁ ዓለም አቀፍ ተዋናይ አማካኝነት ነው መፍትሄ ለማስገኘት ይህን ሕገ ወጥ ተግባር ለማብቃትና የየዋህ ሲቪሎችን ደህንነት ለመጠበቅ የምንሞክረው። የጦርነት ወንጀል አትራፊ ሊሆን አይገባም፣ በሚል ርዕስ ቡድኑ ይፋ ያደረገው ይህ ባለ ስልሳ አምስት ገጽ ሪፖርት ፕሬዚዳንት ኪርና ቤተሰቦቻቸው በናይሮቢ የሀብታሞች መኖሪያ ሰፈር ያለውን ጨምሮ ከደቡብ ሱዳን ውጭ ለመኖሪያ ቤቶችና የመሬት ግዢ ብዙ ሚሊዮን ዶላር አፍስሰዋል ሲል ይከሳል። የቀድሞ ተቀዳሚ ምክትል ፕሬዚዳንት ማቻርም በዚያው አካባቢ የመኖሪያ ቤት አሰርተዋል ሲል ቡድኑ ወንጅሏቸዋል ዳሩ ምንድነው የህይወት እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ጽዮን ግርማንን ዝግጅቶቻችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ። ለሌለው ቤቱ መኖር ነው ያአገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ። ትናቴ እህት፣ ወንድሜ ጭንቁ በርትቶ ውድ ወገኔ እጃጥሮ ታቶ ስለምን ያልፋል ሞትን በህይወት ድል ማድረግ ሲቻ